በአፍሪቃ ብዙ ያዳጊ ሀገራት መንግስታት ካለሁነኛ እቅድ ፈጥነው በማደግና በመስፋፋት ላይ የሚገኙ ከተሞቻቸውን ዘመናዊ ለማድረግ ሲሞክሩ ይታያል። ፈጣን እድገት ከሚታይባቸው ከተሞች መካከል ትልቋ የናይጄሪያ ከተማ ሌጎስ አንዷ ናት። የሌጎስ ከተማ አስተዳደር ወደ 20 ሚሊዮን የሚጠጋ ሰው የሚኖርባትን ከተማ ዘመናዊ ለማድረግና ባለወረቶችን ለመሳብ ይፈልጋል። ይህን ዓላማውንም ከግብ ለማድረስ በብዙሃኑ የከተማይቱ ነዋሪዎች ብሎም በድሆቹ አንጻር ይሉኝታ የሌለው የጭካኔ ተግባር ይፈጽማል። የሌጎስ ከተማ አስተዳደር ከተማይቱን በዘመናዊ መንገድ ለማልማትና ለማሻሻል በወጠነው እቅዱ መሰረትም ካለፈው ህዳር ወር ወዲህ የጀመረውን የከተማይቱን ጎስቋላ ሰፈሮች ማፈራረስ እርምጃው ባለፈው መጋቢትና ሚያዚያም በፖሊስ የተረዱትን አፍራሽ ግብረ ኃይሎቹን ወደ አካባቢው በመላክ ካላንዳች ቅድመ ማስጠንቀቂያ የድሆቹን መኖሪያ ቤቶች በእሳት አጋይቶ ብዙዎቹንም ካላንዳች መጠለያ ማስቀረቱ ይታወሳል። አካባቢውን በፈቃደኝነት መልቀቅ ያልፈለጉት የኦቶዶ ግባሜ ሰፈር ነዋሪዎችም በአፍራሽ ግብረ ኃይሎቹ በግዳጅ ተባረዋል። ነዋሪዎቹ በዛም አነሰ የነበራቸውን ሁሉ አጥተዋል። ወይዘሮ ክሪስቲኑ ግቤናና እናታቸው በዚሁ እርምጃ ብቸኛ የገቢ ምንጭ ሆኖ ሲያገለግል እየቆየውን ንዑሱን መደብራቸውን አጥተዋል። ወይዘሮ ክሪስቲኑ ግቤኑ ሁኔታው እንዴት እንደሚቀጥል አያውቁም። ዘመዶቻቸው በሚኖሩበት ጀልባ ለጊዜው እንዳስጠጓቸው ይናገራሉ። ስራ የለኝም እድሜ ለጎረቤቶቻችን እርዳታ እንደምንም መኖር ችለናል። ክሪስቲኑ ግባኔና ቤተሰባቸው ከብዙ አስርተ ዓመታት ወዲህ የሚኖሩበት የኦቶዶ ግባሜ ሰፈር በከፊል በውሃ ላይ የቆመ ጎስቋላ ሰፈር ሲሆን አመች በሚባል አካባቢ ማለትም ሌኪ በተባለው የሀብታሞች ሰፈር አቅራቢያ ነው የሚገኘው። በብዛት ጥሩ ደሞዝ የሚያገኙ ሰዎች የሚኖሩበት ይኸው የሌኪ አካባቢ ካለፉት ጥቂት ጊዜያት ወዲህ እንዳማ ላይ ሰፈር ተፈላጊነቱ ከፍ እያለ ሄዷል። ለዚሁ ማፈራረስ እርምጃው ወይዘሮ ክሬስቲኑ በማልማቱ ስራ የሚሰማሩትንና የሌጎስ ከተማ አስተዳደር ኃላፊዎችን ተጠያቂ ናቸው ሲል ወቀሳ አሰምተዋል። የአካባቢው መንግስት እንደሆን ለእኛ ደንታ የለውም። ምርጫ በተካሄደበት ጊዜ ብቻ ድምፃችን ስለሚያስፈልጋቸው ወደዚህ መጥተው ነበር። አሁን ከተመረጡ በኋላ ግን መኖሪያ ቤታችንን በእሳት አጋይተውታል። ህልውናችንን ለማረጋገጥም ሆነ ለደህንነታችን አንድም የሚያደርጉልን ነገር የለም። የከተማይቱ አስተዳደር አንድ የሌጎስ ፍርድ ቤት የኦቶዶ ግባሜ ጎስቋላ ሰፈር እንዳይፈርስ ቀደም ሲል ያስተላለፈውን ትዕዛዝ በመጣስ ነበር ይህን እርምጃ የወሰደው። በዚህም የተነሳ የጎስቋላው ሰፈር ነዋሪዎች እርምጃው ህገወጥ ነው በሚል በከተማይቱ አስተዳደር ላይ ክስ መስርተዋል። የኦርቶዶክ ባሜ ነዋሪዎችን ክስ ባለፈው ረቡ ባካሄደው ችሎት ያዳመጠው ፍርድ ቤት የሌጎስ ከተማ አስተዳደር ነዋሪዎቹ የሰፈሩበትን ቦታ በህገወጥ መንገድ ነው የያዙት፣ ይህም በከተማይቱ ጸጥታ አጠባበቅና በተፈጥሮ አካባቢ ላይ ስጋት ይደቅናል በሚል ያቀረበውን መከራከሪያ ሀሳብ እውድቅ በማድረግ የአካባቢው መንግስት እርምጃ የነዋሪዎቹን ሰብአዊ መብት የጣሰ ነው በሚል ካሳ እንዲሰጣቸው ብይን አሳልፏል። ወይዘሮ ክሪስቲኑ ግቤና እና የኦቶዶ ነዋሪዎች በብይኑ ደስታ እንደተሰማቸው በመግለጽ የፍርድ ቤቱ ትዕዛዝ ተግባራዊ የሚሆንበትን ቀን በመጠባበቅ ላይ ይገኛሉ። አሁን አንድ ነገር ነው የምፈልገው፣ ይኸውም ከነ ልጆቼ ወደ ኦቶዶ ግባሜ መመለስ ነው። በሌጎስ ሀብታሞች ከሚኖሩበት ከሌኪ ሰፈር አቅራቢያ የሚገኘው ጎስቋላው የኦቶዶ ግባሜ ነዋሪዎች ጠበቃ ኦማታዩ ኤኒጂው ጋም የደንበኞቻቸውን መብት ለማስጠበቅ እንደሚሰሩ ገልጸዋል። ከመንግስት ጋር ጠቃሚ ድርድር ማካሄድ ከተሳካልን የኦቶዶ ግባሜ ነዋሪዎችን መብት ማስከበር የምንችልበትን መፍትሄ ልናገኝ ይገባል። ይህ መፍትሄ እስኪገኝ ድረስ ግን ወይዘሮ ክሪስቲኑ ግቤናን የመሳሰሉት የኦቶዶ ግባሜ ሰፈር ነዋሪዎች በየዘመዶቻቸው ቤት ተጠግተው መኖር ይገደዳሉ።